ዛሬ በገንዘብና የኢኮኖሚ ልማት ሚኒስቴር ሚኒስትሩ አቶ ሱፊያን አህመድና የአውሮፓ ህብረት የዓለም አቀፍ ትብብርና ልማት ኮሚሽን ኮሚሽነር ሚስተር ኔቨን ሚሚካ ስምምነቱን ሲፈራረሙ አቶ ሱፊያን እንዳስታወሱት ኢትዮጵያ የመንገድ ሥራዎችን ለማከናወን ከአውሮፓ ህብረት የገንዘብ ድጋፍ ማግኘት የጀመረችው ከዘጠኝ ዓመታት ጀምሮ ነው። በእነዚህ ዓመታት ለተለያዩ የመንገድ ሥራዎች አራት መቶ ሰባ ሚሊዮን ዩሮ በሥራ ላይ እንደዋለም አስታውሰዋል። ከዚህም በላይ ህብረቱ በጣም ከፍ ያለ ሰብአዊ ድጋፍ ከመስጠቱ ሌላ ላለፉት አስር ዓመታት 350 ሚሊዮን ዩሮ ሴፍቲኔት ለተሰኘ መርሃ ግብር ማከናወኛ ለግሷል ብለዋል። የዚህ ሁሉ ልግስና ውጤትም በአገሪቱ አጠቃላይ የኢኮኖሚ እድገት እንደሚንጸባረቅ አቶ ስፊያን አስረድተዋል። የአውሮፓ ህብረት ለመንገድ ስራ ዘርፍ የሚሰጠን ድጋፍ የመንገድ አውታራችንን እንድናስፋፋ ረድቶናል። በዚህም የተዋጣለት የምጣኔ ሀብት እድገት አቀላጥፈናል። በምግብ ዋስትና በኩል የተደረገልን ድጋፍ በሚሊዮኖች የሚቆጠሩ ቤተሰቦችን በምግብ ራሳቸውን እንዲችሉ በማድረግና አጠቃላይ በተፈጥሮ አካባቢ የሚነሱ አደጋዎችን ለመቋቋም የማንሰራራት አቅማቸውን ለማጎልበት በእጅጉ አግዞናል። የዓለም አቀፍ ትብብርና የልማት ኮሚሽን ኮሚሽነር ሚስተር ኔቨን ሚሚካ በበኩላቸው በኢትዮጵያና በህብረቱ መካከል ያለውን ትብብር አስመረውበት የትብብሩን አስፈላጊነት ከምጣኔ ሀብታዊ ከአካባቢያዊ ትስስርና ሀገሪቱ በአፍሪካ ቀንድ ከምትጫወተው የሰላምና የደህንነት ሚና አኳያ ትልቅ እንደሆነ ተናግረዋል። የአውሮፓ ህብረት እንደ አውሮፓ አቆጣጠር ከ2005 ዓ.ም ጀምሮ በኢትዮጵያ ለሚካሄዱ የተለያዩ የልማት መርሃ ግብሮች ከአንድ ነጥብ አንድ ቢሊዮን ዩሮ ያላነሰ ገንዘብ መለገሱ ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ